በታህሳስ ወር ማብቂያ ላይ ከቻይና ውሃን ስሙ የተሰማው ኮቪድ አስራ ዘጠኝ በመባል እየተጠራ ያለው ጉንፋን መሰል ቫይረስ ከሶስት ወራት በኋላ ዓለም አቀፍ ወረርሽኝ የሚባልበት ደረጃ ላይ ደርሷል። ይህ ቫይረስ ዓለም አቀፍ ጤናን ብቻ ሳይሆን ምጣኔ ሀብትና ማህበራዊ የአኗኗር ዘይቤ ላይ በአጭር ጊዜ ውስጥ ከፍተኛ የሆነ ተጽዕኖ ማሳረፍ ችሏል። በተለይም እንደ ኢትዮጵያ ባሉ የሰዎች ማህበራዊ ትስስር በሚጠብቅባቸው፣ መረጃ በሚዘገይባቸው የንጹህ ውሀና የንጽህና የመጠበቂያ ግብአቶች እጥረት ባለባቸው ቦች ራሳቸውን ከእንቅስቃሴ መገደብ በማይችሉባቸው ሀገራት ላይ የቫይረሱ ጫና ከባድ እንደሚሆን የአለም አቀፍ የጤና ድርጅት መረጃዎች ይጠቁማሉ። እነዚህ ጉዳዮች የተረዱና ስለ ቫይረሱ በቅርበት ሲከታተሉ የቆዩ አራት ወጣት ኢትዮጵያውያን ከምንጨነቅ የመፍትሄ ሀሳብ ብና መጣስ በማለት አስበው አስልተው ወደ አዲስ አበባ ወጣቶች ፌዴሬሽን በመጓዝ በበጎ ፈቃደኝነት በማገልገልና ወጣቶችን በማህበራዊ ሚዲያ ላይ እየቀሰቀሱ በኮሮና ቫይረስ ዙሪያ ግንዛቤ ማስጨበጥና የጽዳት እቃዎችንና መገልገያዎችን የመሰብሰብ ስራ እየሰሩ ይገኛሉ። ይህን ቡድን ወክላ አዲስ ዓለም አንድ አርጌ እንዴት ስራውን እንደጀመሩ ታስረዳለች። ምን ማድረግ አለብን ወደሚለው ሀሳብ ወጣትም በቅርብ ሀሳባችን ላይ የመጣው ወጣቶች ፌዴሬሽን ማሳ ሄደን ያናገርናቸው በጣም የሚገርም ምላሽ ነበር የነበራቸው። በጣም ደስተኛ ነበሩ ምክንያቱም እነሱም ኦረዲ እየሰሩ ወደ ስራ ገብቷል እና ወጣቶች ፌዴሬሽን በደንብ ላይ ተቀበለን። ያው እኛም እንደ አንድ ማህበረሰቡ አካል እንደ አንድ ቮለንተሪ ሆነን በጥሩ ሁኔታ እየሰራን ያለ ነው። ሀሳባችንም ተቀብሎናል። ያላቸውን ሀሳብ ሼር አድርገን ወጣቶችንም ያሰማርተን እየሰራን ያለ ነው ማለት ነው ስጥ አሁን ከአምስት ሺህ በላይ ወጣቶች በከተማ በመላው አዲስ አበባ ሰባት እየሰሩ ነው ያሉት ማለት ነው። እንግዲህ እኛ ደግሞ እኔ ደግሞ አንዷ ነኝ ማለት ማህበራዊ ሚዲያ ለበጎ ነገር እየተጠቀምንበት ነው። ፕራክቲካሊ ደግሞ እያገለገለ ነው ና ያለው። በጣም ብዙ በጎ ፈቃደኞች እየደወሉ ነው። ምን መስራት እንዳለባቸው፣ ምን ማድረግ እንዳለባቸው እየጠየቁ እኛም ጋይድ እያደረግናቸው፣ በጣም ብዙ ሰዎችም እየተንቀሳቀሱ ነው። ንጽህና መጠበቂያ ማቴሪያሎችን በማህበራዊ ሚዲያ ፊት ለፊትን በመሄድ እየሰበሰብን ያለንበት ሁኔታ ነው ያለው። ደብዳቤ ይዘን እንወጣለን። እንዳልኩሽ ከመስሪያ ቤቱ ጋር ነው የምንሰራው። አንድ ቮለንተር ነው የምናገለግለው። ስለዚህ መስሪያ ቤቱ ደብዳቤ ውስጠን እንሰጣለን። ሕጋዊ በሆነ መንገድ ተቀብለን ሕጋዊ በሆነ መንገድ ደሊቨር ለማድረግ ማለት ምክንያቱም እዛ ጋር የተቀበልነውን ማቴሪያል በአግባቡ ደሊቨር ማድረግ ካልቻለን ተደራሽ ያ ያንን ከማድረግ አንጻር ኢቨን መኪናዎችን በማዘጋጀት ቦታዎችን በመምረጥ የቱጋ መስራት እንዳለበን ፌዴሬሽኑ በደንብ ጋይድ እያደረጋል እየሰራን ያለንበት ሁኔታ ላይ ነው ያለነው። በጎ ፍቃደኛ ወጣቶች ከ አንድ ባስ መነሻ ወደ አንድ እምነት መነሻ እስከሚደርስ ድረስ መነሻው ላይ ኬሚካሎች ይረጫሉ። ባሱ ውስጥ አልኮሎች አሉ። ተሳፋሪዎች ሲገቡ በደንብ እጃቸውን እያጸዱ አልኮል እያደረጉ ነው የሚገቡት ማለት ነው። ከተጸዳ በኋላ ባሱ አንዱ ባስ ከመነሳቱ በፊት ይጸዳል በኬሚካል ማለት ነው። ከዛ በኋላ ተሳፋሪዎች ሲገቡ ደግሞ የራሳቸውን የሆነ ጥንቃቄ እንዲያደረጉ አልኮል እጃቸውን አጽድገው ይገባሉ ማለት ነው። ሞር ደግሞ እኛ ደግሞ የግንዛቤ ማስጨበጥ ስራውንም ደግሞ ለመስራትም እቅድ አለን፣ ጀምራለን። በተለያየ መንገድ በሚዲያም፣ በፌስ ቱ ፌስ እየሄድንም፣ በመኪናዎችም እንቅስቀሳ የማድረግ እንግዲህ ዘመቻ ይኖረናል ብለን በእቅድ ይዘራት ከተለያዩ ባለሀብቶችና ለጋሶች የንጽህና መጠበቂያ ቁሳቁሶችን በማሰባሰብ ላይ የሚገኙት እነዚህ ወጣቶች አውቶቢሶችን በማጽዳት እንዲሁም የውሃ ማቆሪያ ታንኮችን በየቦታው ለጎዳና ተዳዳሪዎች እንዲቀ እንዲቀርቡ በማድረግ እየሰሩ ይገኛሉ። የውሃ ታንከሮችን ምንድን ነው ከጤና ጥበቃ ሚኒስቴር እና ከከተማ መስተዳደሩ እና ከተለያዩ የመንግስት አካላቶች እንዲሁም ደግሞ ቨለንተር ሆነው ለመርዳት ፈቃደኛ ከሆኑ ግለሰቦች ጋር ተነጋግረን ሰው በጣም የሚበዛባቸው ቦታዎች አሉ። የጎዳና ልጆች በጣም የሚበዙበት ቦታ አለ። ራሱን የቻሉ ቦታዎች አሉ። እነሱም ቦታዎች በጣም ሴሌክት አድርገን ታንከሮችን እንገጥማለን። ሌሎችን ቦታዎች እንዳሉ ሆኖ ማለት ነው። ምክንያቱም ውሃ በደንብ ማግኘት አለባቸው። የንጽህና መጠበቂያ ሳሙናዎችን፣ የተለያዩ ነገሮችን የማግኘት መብት አላቸው። እኛም ደግሞ እስከ ቻልነው ድረስ የማቅረብ ግዴታ አለብን። ክሪቲካል ታይም ስለሆነ ማለት ነው። ስለዚህ ይህን ከማድረግ አንፃር ታንከሮችን የመግጠብ የመቀዳለን። እሱንም ጊዜ የሚሰጠውን ጉዳይ አይደለም ሁኔታ አንጻር ማለት ነው። ፍራሾችን፣ ብርድ ልብሶችን፣ ምግቦችን፣ አልባሳቶችን ደግሞ የምናሰባስብበት ሁኔታ ይኖራል ማለት ነው። አሁን የታንከሩ ሙሌት ግዴታ ስለሆነ ከውሃና ፍሳሽ ጋር ነው የሚሰራው። ውሃና ፍሳሽ የራሱ ቦቲ መኪናዎች ይኖሩታል፣ ለንጹህ ውሃ አቅርቦት የሚውሉ እነሱ ጋር በመነጋገር ነው አሁን የምናስሞላው። ታንከሩም እንደዚህ ተነሳ ነው፣ በጎ ነገር ለማድረግ ነው። እንግዲህ እስከቻልን ነው ድረስ ይሄ ነገር እስኪጠፋ ድረስ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ነው የምንቀጥለው። ምክንያቱም ዛሬ ይሳታል ነገ መቀጠል ካልቻለን እንዴት ይሆናል? አይሆንም። ስለዚህ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ከሚመለከታቸው አካላት ጋር፣ ከሚመለከተው ማህበረሰብ ጋር የራሱ ችግር ስለሆነ ማለት ለመቀጠል ነው ሃሳባት ሌላው እንግዲህ የግል ባለ ሀብቶች የሚችሉ የግል ባለ ሀብቶች አሉና እነሱ ከጎናችን እንዲቆሙ ከመላው ኢትዮጵያ ሕዝብ ጎን እንዲቆሙ ውጭ አገርም ያሉ አገር ውስጥም ያሉ አቅም ያላቸው ሰዎች በሚችሉት ነገር ሁሉ ከጎናችን እንዲቆሙ ነው ጥያቄ። ማቀ አዲስ አለም በበጎ ፈቃደኝነት ለማገልገልን ወይም ደግሞ ልገሳዎችን ማድረግ ለሚፈልጉ ግለሰቦችና ድርጅቶች አዲስ አበባ ጃንሜዳ አሊያም አብዮት አደባባይ በሚገኘው የአዲስ አበባ ወጣቶች ፌዴሬሽን ቢሮ ውስጥ ሊያገኟቸው እንደሚችሉም አስረድታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ